የዚምባብዌው ፕሬዝዳንት የሮበርት ሙጋቤ የቀድሞዋ ምክትል ፕሬዝዳንት አዲስ የተቃዋሚ ፓርቲ መሠረቱ። በቀድሞዋ ምክትል ፕሬዝዳንት የተመሠረተው አዲሱ ፓርቲ የሙጋቤን ለአርባ ዓመታት ስልጣን ላይ መቆየት ይቃወማል። ጆይሲ ሙጁሩ የዚምባብዌ ህዝብ መጀመሪያ በሚል ስም የተቋቋመው ፓርቲያቸው ይፋ የተደረገው በዛሬው እለት ሀራሬ ውስጥ በጠሩት ጋዜጣዊ መግለጫ ነው። የ60 ዓመቷ ሙጃሩ እንደ አውሮፓ አቆጣጠር ከ2004 ጀምረው ከ10 ዓመታት አገልግሎት በኋላ እስከ ተባረሩበት ድረስ የሮበርት ሙጋቤ ምክትል ሆነው ሰርተዋል። ቀደም ሲልም በምክትል ፕሬዚዳንትነት ከመሾማቸው አስቀድሞ በተለያዩ ከፍተኛ ቦታዎች አገልግለዋል። እንደ አውሮፓ አቆጣጠር በ2014 የተሻሩት የሙጋቤ ባለቤት ግሬስ ዛኑፔፍ ፓርቲን ለመገልበጥ የተለያዩ ደባዎችን ታሴራለች ብለው ስለከሰሷቸው መሆኑ ታውቋል።